በአፍሪቃ ቀንድ ከድርቅ ጋር በተያያዘ የኮሌራና የኩፍኝ በሽታ ሊከሰቱ ይችላል በሚል ተሰግቷል። የምሽቱ ጤና ዝግጅት ተጨማሪ ዘገባ ይኖረዋል። አዘጋጁ ሰለሞን አባተ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ በዛሬ የጤና ዝግጅት ምስራቅ አፍሪቃን ድንገት ያሰጓትን የኮሌራና የኩፍኝ ወረርሽኞች፣ የአፍሪቃ አማቃይ የድሜ ጣሪያና ከዓለም የጤና ድርጅት የኤችአይቪና ሳምባ ነቀርሳ ፕሮግራም አስተባባሪ ጋር የተደረገ ቃለ መጠይቅ ተከታይ ክፍል ይዣለሁ። መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት ነው ሲል የዓለም የጤና ድርጅት አስጠንቅቋል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪም የሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑ መሆኑን ደብሊዩ ኤችኦ አመልክቷል። በእነዚህ አካባቢዎች የጤናው ሁኔታና የአጠባበቅ ስርዓቱ እንዲሁም የተናጋ የክትባቱ ሽፋን ደካማ፣ ንጹሕ ውሃ የማይገኝበትና የአካባቢው ጽዳትም የተበላሸ መሆኑን ጄኔቫ የምትገኘዋ ሪፖርተር ሊሰች ላይን ለአሜሪካ ድምፅ ጽፋለች። የደብሊዩ ኤችኦ ቃል አቀባይ ያሰሬቪች በተለይ ሁኔታው በኢትዮጵያ እጅግ አሳሳቢ እንደሆነ ሲናገሩ እንዲህ አሉ። ኢትዮጵያ ውስጥ በድርቁ በእጅጉ የተጠቁ አካባቢዎችን ስንመለከታቸውና የሕዝቡን ብዛት ግምቱ ስናስገባ እድሜያቸው ከአምስት ዓመት በታች የሆነ ወደ ሁለት ሚሊዮን የሚሆኑ ህጻናት ለኩፍኝ በመጋለጥ አደጋ ላይ ናቸው። ባለፉት ስድስት ወራት ውስጥም አምስት ሺህ ህጻናት በኩፍኝ መያዛቸው ታውቋል። ከሶስት ሚሊዮን በላይ የሚሆኑ እድሜያቸው ከአምስት ዓመት በታች የሆነ ህጻናት የምግብ እጥረት ፍተሻ እንደሚደረግላቸው በተጨማሪ ምግብነትም ቫይታሚን ኤ እንደሚሰጣቸው ደብልዩ ኤች ኦ ገልጿል። በአፍሪካ ቀንድ ዘጠኝ ሚሊዮን የሚሆን ሰው በአጣዳፊ ተቅማጥ ማጥና ትውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም እንኳ አሁን ባለው ሁኔታ በኮሌራ የተያያዙ ሰዎች ባይታዩም አምስት ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ መሆኑን ገልጾ አስጠንቅቋል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ኤድሪያን ኤድዋርድስ እንደሚሉት ወደ ደቡብ ኢትዮጵያው ዶሎ ኦዶ ከጎረፉት በአስር ሺዎች የሚቆጠሩ የሶማሊያ ስደተኞች ዕድሜያቸው ከአምስት ዓመት በታች ከሆኑ ህፃናት ግማሹ የብረታ ምግብ እጥረት ያለባቸው ናቸው። የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ እና የዓለም የጤና ድርጅት ደብሊዩ ኤችኦ ከኬንያ የጤና ጥበቃ ሚኒስቴር ጋር በመተባበር በመጪው ሳምንት ውስጥ በዳዳብ የስደተኞች መጠለያ ሰፈሮችና በሶማሊያና በኬንያ አዋሳኝ አካባቢዎች ለሁለት መቶ ሺህ ህፃናት የፖሊዮና የኩፍኝ ክትባቶችን እንደሚሰጡ አስታውቀዋል። ደብሊዩ ኤችኦ ደግሞ በኢትዮጵያና በኬንያ ያለውን የበሽታዎች ቅኝት አሰራር እንደሚያሳድግና እንደሚያጠናክር አስታውቋል። በአፍሪካ ቀንድ የተከሰቱትን ወረርሽኞች አስመልክቶ በኢትዮጵያ በኩል እየተደረገ ያለውን ዝግጅትና የመስክ እንቅስቃሴ የቅርብ ባለስልጣናትና ባለሙያዎችን እያነጋገርን ሰሞኑን ልናቀርብላችሁ ጥረት እያደረግን ነው። በተከታታይ ለማሳወቅ እንሞክራለን። ባለፉት ሰላሳ ዓመታት ኤድስ በሚሊዮኖች የሚቆጠሩ አፍሪካውያንን ለህልፈት በመዳረጉ ምክንያት የአህጉሪቱ አማካይ የዕድሜ ጣሪያ በከፍተኛ መጠን ለማሽቆልቆል ተገዷል። ይሁን እንጂ የጸረ ኤች አይ ቪ መድኃኒቶች አጠቃቀምና የአወሳሰዱም ስርዓት ይበልጥ እየተጠናከረና እየተለመደ በመምጣቱ ያ ቁጥር ተመልሶ እያንሰራራና ገጽታውን በአዎንታዊ መንገድ እየተሻሻለ መሆኑ ይነገራል። ዓለም አቀፍ የኤድስ ማህበረሰብ ተብሎ የሚጠራው ድርጅት ሮም ላይ ባዘጋጀውና ትናንት በተከፈተው ጉባኤ ላይ በ20 ሺህ የዩጋንዳ ህሙማን ላይ ያደረጉትን ጥናት ውጤት ያቀረቡት ፕሮፌሰር ይህ አናሼጋ የአዝማሚያውን አበረታችነት ሲናገሩ፣ ጸረ ኤች አይ ቪ መድኃኒቶችን የሚወስዱ አፍሪካውያን ሙሉና ጤናማ ህይወታቸውን ወደሚመሩበት ደረጃ ተደርሷል ብለዋል። የደቡብ አፍሪካ ስቴለንቦሽ ዩኒቨርሲቲ የህክምና ፕሮፌሰርና በጆንስ ሆፕኪንስ ዩኒቨርሲቲ የጤና ተቋሙ ሳይንቲስት ናሼጋ እንግዲህ የኤድስ ህክምናና የኤች አይ ቪ መከላከል ተግባርን ነጣጥለን ማየት የለብንም ይላሉ። ለምን ለህክምና የምንጠቀምባቸው መድኃኒቶች ራሳቸው ለመከላከያው ተግባርም ሊውሉ ይችላሉ የሚል የሳይንሳዊ ምርምር ውጤት ተሰምቷልና ዝርዝር ይዤላችሁ መለሳለሁ። ዶክተር ኃይለ ኢየሱስ ጌታሁን ጄኔቭ ላይ በዓለም የጤና ድርጅቱ ችኦ የኤችአይቪ ኤድስ ና የሳምባ ነቀርሳ መከላከያ መርሃ ግብር አስተባባሪ ናቸው። ባለፈው ዝግጅት ስለ ኤችአይቪ ና ኤድስ ያለፉ 30 ዓመታት ጉዞና ትግል ውይይት ጀምረን ነበር። ዛሬ ደግሞ ተከታዩን አጠር ያለ ክፍል ላሰማችሁ። ሺ አራት ደብሊው ኤች ኦ ይሄንን ሁለቱን በሽታ ቁርኝት መዋጋት የሚያስችል ዓለም አቀፋዊ ፖሊሲ ማውጣት ችሏል። እናም እንደ ድሎ ነው ያንን ኃላፊነት የተረከብኩት ያን ፖሊሲ የማውጣት የማስተባበር ስራም ስሰራ የነበርኩትን እኔ በዛን ወቅት ከዛን ጊዜ በኋላ ነው እንግዲህ ስራው በዓለም አቀፍ ደረጃ ተቀባይነት አግኝቶ እንደገና ደግሞ በመረጃ ተመርኩዞ አገሮች ምን መስራት አለባቸው? የኤች አይቪ ስራን የሚከታተሉ ፕሮግራሞች ምን መስራት አለባቸው? ይህን የቲቪና የኤች አይቪ ቁርኝት ለመዋጋት እንደዚሁም ደግሞ ሁለቱ በጋራ ምን መስራት አለባቸው? የቲቪ ፕሮግራም ላይ የሚሰሩ አካላት ምን መስራት አለባቸው የሚለውን ትክክል የሆነ ስራዎቻቸውን ለይቶ ያወጣ ፖሊሲ ማውጣት ተችሏል። ከዛም ጊዜ ጀምሮ ነው እንግዲህ የአፈጣጠም ስራ በጣም ክሊር ሆኖ አገሮች እየሰሩት ነው የሚገኙት እና በዚህ መሰረት ባለፉት ሰባት እና ስድስት ዓመታት ያለውን መርታ በምናይበት ጊዜ ዛሬ በኤች አይቪ ምርመራ ለቲቪ በሽተኛ መስጠት በመላው ዓለም ተቀባይነት ያለው የሕክምና አፈጣጠም እንደ አንዱ ሆኖ እየተሰራ ነው ያለው በሽተኞች ኤች አይቪ ካለባቸው የኤች አይቪ መድኃኒት ይሰጣቸዋል። አሁን ሌላው ደግሞ የጎላ የመርታው ብዙ ሀገሮች ደግሞ እንዲነቁ ያደረጋቸው የኤች አይቪ ትሪትመንት እየተስፋፋ ህክምና መድኃኒቶቹ የአንትሪትሮቫራል የምንላቸው እየተስፋፉ በሚመጡበት ጊዜ ምንም እንኳን በሽተኞች እሱን ቢወስዱ ያ ምንም እንኳ በሽተኞች እሱን ቢወስዱም በቲቢ ይሞታሉ። ይሄ ደግሞ ተቀባይነት የሌለው ስለሆነ ብዙ እንቅስቃሴዎች እየተደረጉ አሁን ባለንበት ደረጃ ብዙ አመርቂ ነው ባይባልም የሚያበረታታ እንቅስቃሴ በተለይ ደግሞ በአፍሪካ እየተካሄደ ይገኛል። በቅርብ ባለን መረጃ መሰረት አፍሪካ ውስጥ ከግማሽ በላይ የሚሆኑት የሳምባ ነቀርሳ በሽተኞች የኤች አይቪ ምርመራ ተደርጎላቸው አስፈላጊውን የኤች አይቪ ሕክምና እያገኙ ይገኛሉ። ምን ያህል አሉ? በአፍሪካ ደረጃ ከቲቢ ጋር የሚኖሩ ሰዎች እንግዲህ በአጠቃላይ በዓለም ላይ ከሰላሳ ሚሊዮን በላይ ከቫይረሱ ጋር አብረው የሚኖሩ ሰዎች አሉ ተብሎ ይገመታል። ኤች አይቪ ሳይሆን ቲቢን ማለት ነው። አዎ፣ ከነዛ ውስጥ አንድ ነጥብ አንድ ሚሊዮን በላይ የሚሆኑት ከቫይረሱ ጋር የሚኖሩ ሰዎች በየአመቱ የቲቢ በሽታ ዴቨሎፕ ያደርጋሉ። የዚህ ሰማኒያ ፐርሰንቱ አፍሪካ ውስጥ ነው የሚገኘው። አብዛኛው መጀመሪያ ቲቢ ባይኖርባቸውም ማለት ነው ወይስ ደግሞ የነበረው ቲቢ ነው የሚወጣው? አዎ አሁን ምንድን ነው የምንለው፣ በአለም ውስጥ ከሚገኘው አጠቃላይ ህዝብ እንደ የሀገር ሁኔታ ይለያያል። አማካይ ግምቱ ምንድን ነው፣ ከሶስት ሰው አንዱ በሰውነታችን ውስጥ የቲቢን ጀርም ተሸክመን እንኖራለን። ምንም በሽታ ያመታብን። ዶክተር ኃይለ ኢየሱስ ጌታሁንን ይዤ መለሳለሁ። ለዛሬ ለጊዜያቸው ላመስግንና በዚሁ ልሰናበት። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ ነኝ። ጤና ይስጥልኝ። በጤና ሰንብቱ።